በአማራ ክልል በአዊ ብሔረሰብ አስተዳደር ዞን ጓንጓ ወረዳ መንግስት የጉሙዝ ታጣቂዎች ናቸው ያላቸው በአርሶ አደሮች ላይ ጥቃት መፈጸማቸውን ገልጿል። በጥቃቱ ሁለት የልዩ ኃይል አባላትን መግደላቸውንና አንዴ አንድ የአካባቢው የመንግስት ታጣቂ መቁሰሉን የወረዳው ፖሊስ ጽፈት ቤት አስታውቋል። ዝርዝሩን አስቴር ምስጋናው ከባህር ዳር አድርሰናለች። ትናንት ከጠዋቱ ሁለት ሰዓት አካባቢ ከቤኒሻንጉል ጉሙዝ ክልል ጋር በሚያዋስነው የአዊ ብሔረሰብ አስተዳደር ዞን መንታዋ ቀበሌ ጣ ቀጠና ውስጥ ከሁለት ልጆቻቸው ጋር በመሆን ማሳቸውን በመሰብሰብ ላይ በነበሩ አርሶ አደር ላይ የጉምዝ ታጣቂዎች ቀስት በማስፈንጠር ጥቃት ለማድረስ ቢሞክሩም የአርሶ አደሩ ቤተሰቦች ሩጠው ማምለጣቸውን የወረዳው ፖሊስ ጽሕፈት ቤት ኃላፊ ምክትል ኮማንደር ደመላሽ ብርሃኑ ይናገራሉ። ትላንትና ሁለት ሰዓት አካባቢ ገለማን በግምት አጨዳ የእኛ ሕዝብ ከኛ ክልል ውስጥ እያጨዱ ያሉ መውጠ ቀበሌ መንታዋ ቀጠና መውጠ ቀበሌ ይበላል። አባታቸው መጥቶ ይህ ተኩሶ አስቀርቷቸዋል። ልጆች እንዲገሏቸው ነበሩ። በሲቪሎች ላይ የደረሰ ጉዳት አለመኖሩን ነገር ግን አጥቂዎቹ የአካባቢውን ጸጥታ የሚያስከብሩ ሁለት የልዩ ኃይል አባላት መግደላቸውን እና አንድ የሚሊሻ አባል ማቁሰላቸውን ኃላፊው ተናግረዋል። እዛ ልዩ ኃይሎች ወዲያው ተደውሎላቸው ደርሰዋል። እዚህ መንታዋ ላይ ያሉት ከእነሱ ላይ ሁለት ልዩ ኃይሎች ላይ እርምጃ ወስደው የአማራ ክልል ልዩ ኃይሎች ናቸው የሞቱት። አዎ የተከበበውን ህዝብ ለማስቀረት ሂደው ቀድመው መንገድ ላይ መሽገው ቆይተው ሁለት ልዩ ሀይሎችን መጥተዋል። በኋላ አንድ ሚሊሻ ደግሞ ቆስለዋል። ሁለት ሰው የሞተው አንድ ሰው የቆሰለ አንድ ሚሊሻ። ከየት ነው የመጡት? ከመተከል ዞን መንዱራ ወረዳ ጎንቻ የምትባል ቀበሌ ላይ ነው የመጡት ጉሙዞች። የመከላከያ ሰራዊትና የአማራ ልዩ ሀይል አካባቢውን የተቆጣጠሩ ሲሆን እስከ እኩለ ቀን የዘለቀ የተኩስ ልውውጥ እንደነበረም ምክትል ኮማንደር ደመላሽ ተናግረዋል። አሁን ከሰዓት ተደዋውለን የመከላከያ አመራሮች ጋር ቦታው አስቸጋሪ ነው። እዛ ለመግባት የእኛ ሀይልም ያው እንደማይገባ ተከልክሏል። መጀመሪያውንም በእኛ ክልል ውስጥ ገብተው ነው የእኛን ብዙ ሀይል ላይም ጥቃት ያደረሱት እና መከላከያዎች ጋር አመራሮች ጋር ተደዋውለን ከድራጤ ነክ ቡለን ሀይል መጥቶ በእኛ በኩል ገብቶ አሁን ጠዋት የጀመሩት እስካሁን ተኩስ ላይ ናቸው። አሁን አሁን እዛውን ያለ ሁኔም እስቲናው ተኩስ ላይ ናቸው። ከባድ መሳሪያም ጭምር እየተኮሱ ነው። መከላከያዎችን ገጥሞ መከላከያው በጣም ችግር ውስጥ ነው ያለው። የባዘመን ያለ አንደኛ ቦታው ምቹ አይደለም። አሁን ሽርቶችን ለማየት በሙሉ ጫካ ነው ጫካ ነው እሳቱ ካልለበለበ ካልበለው፣ አሁን ላይ ሁሉን ቁጥጥር ማድረግ አይቻልም። እነሱ በሚያውቋት እርምጃ ይወስዱ መር ይገባሉ፣ እዛ ስትገቢ እርምጃ ይወስዳሉ። ጉምስ ታጣቂዎች ናቸው የተባሉት ስለታማ ነገሮችን ነው ወይስ የጦር መሳሪያ ይዘው ነው የሚመጡ? መሳሪያ አለ በአብራራው ነው የኛ ልጆችን አሁን ትናንት የመጡት በአብራራው መሳሪያ፣ በከበድ ብሬም ጭምር ይዘዋል። ከበድ መሳሪያም ይዘዋል። ሌላው ደግሞ ቀስት ይዛል። በአብዛኛው ግን የተሻለ መሳሪያ ነው የታጠቁት። መሰልጠኛ ቦታ አለ ቢድምታ ፊልም ይባል ማንዶራ ወረዳ መተከል ዞን ውስጥ ከሁለት አመት በላይ ነው ያሰለጥኑት። በተደጋጋሚ ጊዜ እዚህ ቦታ ላይ ያሰለጥናሉ ብለን እናገራለን። ያው ቤንሻንጉል ጉሙዝ ደግሞ በሙሉ ከላይ እስከታች አመራሩ በህዋት የተተፈጠበት ስለሆነ ማንም አይሰማም። በቤንሻንጉል ጉሙዝ ክልል እየተፈጸመ ባለው ብሔርን የለየ ጥቃት ውስጥ የአመራሩ እጅ እንዳለበት ማሳያ ነው የሚሉትን ምክትል ኮማንደሩ አክለው ይገልጻሉ። አመራሩ ነው ምታልቁ ነው። አማራ እንዲህ ሊያደርግ ነው እያለ የሚቀሰቅሰው ከጉምዝ ላይ ምንም ችግር የለበትም። የትኛውም አመራር ትንኮስን ስትበጠር አይመጣም። እኛ ከቦታው ድረስ ሲለን እንደውለን ኑ አስታግሷቸው፣ አስመልሷቸው ብለን እንኳ ስንደውል ሁኔታቸውን ዘጋግተው የሚጠፉ የቤንሻንጉል ጉምዝ ክልል የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ኃላፊ አቶ መለስ በየነ ትናንት በአማራ ክልል በአዊ ብሔረሰብ አስተዳደር ዞን ጓንጓ ወረዳ የጉምዝ ታጣቂዎች ፈጸሙት ስለተባለው ጥቃት የሚያውቁት ነገር እንደሌለ ገልጸው በተለያዩ ወገኖች የአመራሩ እጅ አለበት እየተባለ ለሚነሳው ሀሳብ የሚከተለውን ብለዋል። የፖለቲካ አመራሩ በዚህ ውስጥ እጁ አለበት፣ ችግሩ እንዳይፈታ፣ ችግሩ እንዲባባስ የሚያደርግ ካለ ክልሉ መንግስት ነገም ዛሬም እርምጃ ከመውሰድ ወደኋላ አይልም። እርምጃ በመውሰድም የሚታማ አይደለም። እርምጃ እየወሰድን ያለው ችግሩ እንዲፈታም ለአንቴ ማመጨ ጊዜ ይሰረን ያለው ከዚህ ጋር ተያይዞ ችግሩን ለማቋጨት ያልተቻለበት እናንተ የምትረዱልን ብዬ ማስበው እንግዲህ ባለፉት ሀያ ሰባት አመት በእኛ ክልል ታውቃላችሁ፣ የተለያዩ ብሄር ብሄረሰቦች ያሉበት ክልል ነው። የተለያየ ዳይቨርሲቲ ያለበት ክልል እንደመሆኑ ጋር ተያይዞ እንግዲህ የኢኮኖሚ አሻጥር ሲሰራ ነበረ፣ የማዕድን ቦታዎችን ያለአግባብ ሲይዝ ነበረ፣ የእርሻ ኢንቨስትመንት መሬቶችን ያለአግባብ ይዞ ሲጠቀም የነበረበት ያ ሁሉ በአዲሱ ሪፎርም እና ሀገራዊ ለውጡ ተከትሎ ያልተገቡ መሬቶች ወደ መሬት ባንክ እንዲገቡ፣ የማዕድን መሬቶች ወደ ክልሉ መንግስት እጅ እንዲገቡ የተደረገበት ጋር ተያይዞ ይህን የጥፋት ቡድኑን በአንድም በሌላም ፖለቲካዊ በሀሳብም እየደገፈ ያለ መሆኑን በደንብ መረዳት ያስፈልጋል። ቅድም ባልኩት መሰረት ብዙ እርምጃዎች ተወስደዋል። ግን ፈተና የሆነው ወቅቱ ክረምት ከመሆኑ ጋር ሳሩ ጋር ጫካው ጋር የመሬቱ ጂኦግራፊካል አቀማመጡ አመቺ ካለ መሆኑ ጋር ኦፕሬሽን ስራዎች እነዚህ የጥፋት ቡድኖችን ሙሉ በሙሉ ለማጥፋት አልተቻለም። እንግዲህ ወቅቱ ኦልሞስት ሳርም እየተቃጠለ ነው። ጫካውም ትንሽ ረገብ እያለ ነው። ከዚህ በኋላ እነዚህን ሽፍቶች አድነው ሁለት አይነት አፋት ተቀምጠዋል። በነገራችን ላይ አንደኛው ነው የመጀመሪያው ይሄ የጥፋቱ ቡድን ሰላማዊ በሆነ መንገድ ትጥቁን ፈትተው ለክልሉ መንግስት እጅ እንዲሰጥ ጥሪ ተላልፏል። በክልሉ መንግስት በኩል ካልሆነ ግን ሚንታው ላይ የተወሰደ ወጣ ፈልጣ እሱ ላይ የማይደገምበት የህግ ማስከበር ዘመቻው ከወትሮው በተለየ ተጠናክሮ የሚቀጥልበትና ቅድም እንዳልኩሽ ምቹ ሁኔታዎችም አሉ። አሁን ሳርም ጫካውም እየተቃጠለ ነው። መልክዓ ምድራዊ አቀማመጡም አሁን ሳሩ ከተቃጠለ ያን ያህል አያስቸግርም። የተሻለ እርምጃ ለመውሰድ የሚያስችሉ ሁኔታዎች አሉ። ይህ በእንዲህ እንዳለ የኢትዮጵያ ዜጎች ለማህበራዊ ፍትህ ፓርቲ ኢዜማ ዛሬ ባወጣው መግለጫ በኦሮሚያ ክልል ወለጋ፣ በቤኒሻንጉል ጉምዝ ክልል መተከል ዞን የሚታየው የህግ ጥሰት በመንግስት ትኩረት እንዳልተሰጠው ጠቅሷል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር